መጨረሻም በተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ሁለተኛው ጉባኤ ኬንያ ዋና ከተማ ናይሮቢ ላይ እየተካሄደ ነው። ጉባኤው እስከ ነገ ዓርብ የሚቀጥል ሲሆን የአየር ንብረት ለውጥ መብዛት በሰው ሕይወት ላይ እያደረሰ ያለውን ጎጂ ጫና አንስቶ በስፋት ተዋይቷል። በጉባኤው ላይ ገለጻ ያደረጉት የተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ጉባኤ ዋና ጸሐፊ አሺም ስታይነር ዓለማችን እያስመዘገበች ያለችውን እድገት ማስቀጠል ከፈለገች መጀመሪያ የአካባቢ ጥበቃ ሥራን በተግባር መፈጸም አለባት ብለዋል። በጉባኤው ላይ የ173 ሀገሮች ልዑካን፣ ሚኒስትሮችና ባለሙያዎች እየተሳተፉ ሲሆን የአየር ብክለት መቀነሳቸውን የተናገሩ ደግሞ ተሞክሯቸውን ለጉባኤው አካፍለዋል። ገልሞ ዳዊት ጉባኤው እየተካሄደ ካለበት ናይሮቢ ተጨማሪ ዘገባለው። በተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ጉባኤ በዓለማችን የአየር ንብረት ለውጥና ደህንነት ጉዳዮች ላይ የሚነጋገረውን ሁለተኛ ጉባኤውን በናይሮቢ ላይ እያካሄደ ነው። በጉባኤው ላይ እስካሁን የቀረቡት ሪፖርቶችና ጥናቶች የዓለማችን የተፈጥሮ አካባቢ ደህንነት አደጋ ላይ መሆኑን ያሳያሉ። በተፈጥሮ አካባቢ ብክለት ምክንያት በኢሲያ እና በአፍሪካ ቁጥሩ እጅግ የበዛ ሰው ለምግብና ና ለመጠጧ እጥረት መዳረጉን ጉባኤው ጥናታዊ ማስረጃዎችን እያቀረበ እየተነጋገረ ነው። በተለይ የከተሞች አብዝቶ መበከል በየዓመቱ ከስምንት ሚሊዮን በላይ ሰው ለሕልፈት እንዲዳረጉ እንደሚያደርግ በጉባኤው ላይ የወጣ ጥናታዊ ጽሁፎችን የያዘ መጽሔት ያስረዳል። ብክለቱን እያስከተሉ ካሉት ጠንቆች መካከል ኃላፊነት የጎደሉ የማገዶ አጠቃቀምና ሰደድ እሳት መሆናቸውንም ይህ ጥናት በስፋት አስቀምጧል ተገልጿል። ሮብ ዲጆንግ በተባበሩት መንግስታት የተፈጥሮ አካባቢ ጉባኤ የትራንስፖርትና ጎጂ ውጤቶቹ ተከታታይ ክፍል አስተባባሪ ናቸው። በጉባኤው ላይ ጥናታዊ ጽሑፋቸውን ባቀረቡበት ወቅት ተጨባጩ ሁኔታ ብዙ መስራት እንዳለበት እንደሚያሳይ ተናግረዋል። ዋይ ስ ግሎባል አክሽን ለምንድን ነው የብክለቱ መጠን በአምስትና በስድስት ዓመታት ውስጥ በአስር ከመቶ የጨመረው? በኔ አስተያየት ማድረግ የሚገባንን በተግባር እየሠራን ባለመሆናችን ነው ነው መልሶ። በእርግጥ መጠነኛ መሻሻል አለ። ከሀገሮች ሰባ ከመቶ የሚሆኑት የንጹሕ ኤነርጂ መርሃ ግብር አላቸው። ማገዶው ቆጣቢ ምድጃዎችን አነስተኛ ገቢ ላላቸው የኅብረተሰብ አባላት ያዳርሳሉ። በተሽከርካሪ ቁጥጥር ትልቅ ችግር አለ። እኛ ግን በተቻለን መጠን ከተለያዩ መሪዎች ጋር በመስራት ለችግሩ መፍትሄ በማፈላለግ ላይ ነን። ለምሳሌ በምስራቅ አፍሪካ የድሮ የቤልጅግ መኪኖች ብክለት ጉዳይን ስናስብበት ነበር። የአካባቢው መሪዎች አንድ ላይ ሆነው ይህ ነገር ይብቃ በማለት ልክ እንደ አሜሪካና እንደ አውሮፓ የደረጃ መደባ አውጥተዋል። ይህንን ሲያደርጉ የተለየ ወጪ አልጠየቃቸውም። አሁን ጥያቄው ሌሎች የአፍሪካ ሀገሮች መሪዎች ምን እያደረጉ ነው የሚል ነው። መልሱን የምናገኘው አሳሳቢ ሆነው ነው። መሪዎቹ በቂ ጥረት እያደረጉ አይደሉም። የምስራቅ አፍሪካ የጋራ ልማት ባለስልጣን አባል ሀገሮች በካይ በሆኑ የተሽከርካሪዎች ውጤት ዙሪያ ከሁለት ዓመት በፊት የጋራ የሕግ ማዕቀፍ ያወጡ ሲሆን የተለያዩ የአፍሪካ ሀገሮች ይህንን ተሞክሮ ቢጠቀሙ የከተሞቻቸውን የአየር ጥራት ደረጃን ማሻሻል እንደሚችሉ ጥናቱ ያብራራል። የዓለም የጤና ድርጅት ባወጣው የብክለት ደረጃ ስሟ አብዝታ በመበከሏ ሲጠራ የቆየችው የቻይና ዋና ከተማ ቤጂንግ በቴክኖሎጂ የተደገፈ የአየር ብክለት ለውጥ አሰራር በመተግበሯ ከዕለት ተዕለት ለውጥ እያሳየች መሆኗን የቻይና ልዑክ ፕሮፌሰር ሂኬብር በጉባኤው ላይ ተናግረዋል። ይሁን እንጂ አዳዲስ የቴክኖሎጂ ግኝቶች በወጡ ቁጥር የዓለማችን አየር ለብክለት ስለሚጋለጥ አሁን ያለውን የተሽከርካሪዎችና የሌሎች በካይ ቴክኖሎጂ ውጤቶች ቁጥጥር መስፋት እንዳለበት በዩናይትድ ስቴትስ የአካባቢ ጥበቃ ቢሮ ምክትል ኃላፊ የሆኑት ዳኒኤል ሬፍሴንደር ለጋዜጠኞች በሰጡት ማብራሪያ አስረድተዋል። እንደ የእንግሊዙ ዘኢንዲፔንደንት ጋዜጣ ዘገባ የሕንድ ከተሞች በአየር ብክለት በቀዳምነት ደረጃ ላይ ይገኛሉ። በተለይ ኒውዴሊ ከተማ ከመጠን በላይ በመበከሏ ብዙ ነዋሪዎቿ በዚህ ምክንያት እየሞቱ መሆኑንም ዘገባው ይጠቁማል። በህንድ ሀገር ለሁለት አዝመራ ጊዜ ዝናብ ባለመጣሉም ከ300 ሚሊዮን በላይ ዜጎቿ ለውሃ እጥረት ተጋልጠዋል። ክሪሽና ኩማር ዘህንድ ለተባለ የህንድ ጋዜጣ የሚሰራ ጋዜጠኛ ነው። በእውን እያየንና በሪፖርቶች እየሰማን ያለ ነው። ብዙም የሚጣጣም ስላልሆነ የተለያዩ ሀገሮች ፖሊሲ አስፈጻሚዎች እቅዶችን በፍጥነት ወደ መተግበር መግባት እንዳለባቸው ይመክራል። ፖሊሲዎቹ ሲታዩ ጥሩ ናቸው ነገር ግን ምን ያህል እየተተገበሩ ነው የሚል ጥያቄ ስናነሳ ልዩነቱ በጣም ሰፊ ነው፣ እና ያ ልዩነት መቀነስ አለበት። ለምሳሌ በዚህ ሰበብ እየተከሰቱ ያሉት እንደ ድርቅና የዓለም የሙቀት መጠን መጨመር ከዚህ ሁኔታ ጋር የሚያያዙ ናቸው። ለምሳሌ ህንድ በአርባ ዓመታት አመታት ውስጥ ደርሶባት የማያውቅ ድርቅ ነው አሁን የገጠማት። ምንም እንኳ ክስተቱ የተፈጥሮ ቢሆንም ተገቢ ጥንቃቄ አለመደረጉ መዘዙ እንዲባባስ ለማድረግ የራሱን አስተዋጽኦ አበርክቷል። ችግሩ በሰፊው ስላለ ፖሊሲ አውጪዎችና አስፈጻሚዎች በጥልቀት እንዲያውቁት መደረግ እንዳለበት ነው የሚገባኝ። የአፍሪካና የኢሲያ አገሮች በንጹህ አየር በዝናብ እጥረትና በድርቅ እየተገዱ በመሆናቸው መሪዎቻቸው ለነዚህ የብዙ ሰው ህይወት ማለፍ ምክንያት እየሆኑ ላሉ ችግሮች መፍትሄ እንዲሰጡ በተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጉባኤ ዋና ዳይሬክተር አሺም ስታይነር ለጉባኤው ተናግሯል። በተለይ አፍሪካ ላይ በደረሰው ድርቅ ኢትዮጵያ ውስጥ ብቻ ከ10 ሚሊዮን በላይ ሰው ለአጣዳፊ የምግብ እጥረት ተጋልጧል። ይህ መሰል ችግር በተደጋጋሚ እንዳይከሰት የአካባቢ አየር ብክለት የሚያስከትሉትን የተሽከርካሪዎች ጋዝ ልቀትን የመሳሰሉ ችግሮችን መቆጣጠር ተገቢ መሆኑን ሚስተር ስታይነር ያስረዳሉ። የአፍሪካ የትራንስፖርት እንቅስቃሴ በብዙ በህዝብ ማመላለሻና የትራንስፖርት አገልግሎት አቅርቦት ላይ የተመሰረተ ነው። በቅርቡ ግን በየግል ተሽከርካሪው የሚንቀሳቀሰውም ሰው ቁጥር እየጨመረ ነው። ነገሩ ከፖለቲካ ውሳኔ ጋር የሚያያዝ ይሆናል እንጂ የአፍሪካ ሀገሮች ሁለገብ የትራንስፖርት ፖሊሲ ማውጣት መቻል አለባቸው። ሌላው የምርጫ ጉዳይ ነው። ለምሳሌ የአፍሪካ መሪዎች ከተሞቻቸው በኤሌክትሪክ ኃይል የሚንቀሳቀሱ ተሽከርካሪዎችን እንዳይጠቀሙ የሚከለክላቸው ጉዳይ አለ። ከቻይናና ከታይላንድ ሊያገኙት የሚችሉት ቴክኖሎጂ ነው እኮ። የግድ የምዕራቡን ቴክኖሎጂ መጠበቅ አይኖርባቸውም። ችግሩ የዋጋ አይደለም። የሰዎች ለአዲስ ምርጫ ዝግጁ አለመሆንና የሀገሮች መሪዎች በቂ ፖሊሲዎችን ተግባራዊ ለማድረግ የሚያስችል ሥራ አለማከናወናቸው ነው። ጉባኤው በትላንት ብለው በዱር እንስሳት ላይ እየተፈጸመ ስላለ ወንጀል እየተወያየ ሲሆን ከቅርብ ጊዜ ወዲህ በሕገ ወጥ አድን የተከሰሱ ሰዎች ተገቢውን ቅጣት እንዲያገኙ በተለይ የአፍሪካና የኤስያ መንግስታት መሪዎች በስፋትና በብርታት መስራት እንዳለባቸው አሳስበዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።